የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ ጽዮን ግርማ ነኝ። ለዛሬ ካጠናቀቅነው ሳምንት የመራረጥናቸውን ዝግጅቶች ይዤ አብሬያችሁ ቆያለሁ። በሐረሪ ክልል የግለሰቦች ኮንዶሚኒየም ቤቶች ተሰብረው ባልታወቁ ሰዎች መወሰዳቸውን ባለቤቶቻቸው ተናገሩ። በዛ ሀገር መሽራ ላይ እያደስን ነው ያለ ነው ማለት፣ ጂፕሰን ፊኒሽንግ ስራዎችን እየሰራን ባለንበት ወቅት ያው ማታ ዘግተን ነው የምንሄደው፣ ቀን ነው መተን የምናሰራው። በዚህ ባለንበት ሁኔታ በሮ ሰብረው መስተዋት ሰብረውብን ውስጡ ገብተው እየኖሩ ነው ያሉት። በዝርዝር ዘገባ እንመለስበታለን። የምንሰራውን ነገር በሙሉ በግልጽና በተጠያቂነት ነው የምናደርገው፣ ብለናል ገንዘብ እንዴት እንደምንሰበስብ ማን እንደሰጠ ማን እንዳልሰጠ ሁሉ ነገር ግልጽ ነው። እኛ ብቻ የምናወራውን ሳይሆን ይሄ አናሊቲክስ የሚባለውን የተሰበሰበው መረጃ ተመልክቶ ከየት እንደመጣ ከአውሮፓ ስን ተሰጠ ከአሜሪካ ከአሜሪካን ግዛቶች ውስጥ ማማን ነው የሰጠው የሚለውን ራሱ አይቶት እንዲገነዘብ የኢትዮጵያን ዲያስፖራ ትረስት ፈንድ በሚለው የእንግሊዝኛ መጠሪያ የሚታወቀው በውጭ ሀገር ነዋሪ ከሆኑ ኢትዮጵያውያንና መምህራን ከፍተኛ የነበረባቸውን የቤት ችግር ይፈታላቸዋል ብለን ያሰብንበት ሁኔታ ነበረ። እነዛን ቤቶች ስልሳ ቤቶች ተሰብረው ገብተውበት ነው ያሉት። የኮንዶሚኒየም ቤቶች ለባለድሎች የሚተላለፉት በር መቅጠምና ጅብሰም ወይም ቀለም መቀባትን የመሳሰሉ የማጠናቀቂያ ስራቸው ሳይሰራ ነው። ውስን አቅም ያላቸው አንዳንድ ባለድሎችን ቤቱን ለገዙበት በየወሩ ከባንክ ከሚከፍሉት ክፍያ ባሻገር የ የማጠናቀቂያ ስራ የሚፈልገውን ገንዘብ በአንድ የማሟላት አይችሉም። በዚህ ምክንያት የተረከቧቸውን ቤቶች ቶሎ አጠናቀው መኖር እንዳልጀመሩ ነው የሚናገሩት። የቤቶቹ ዋጋ ከ191 ሺ እስከ 260 ሺ ድረስ ነው። ባለድሎቹ በመነሻነት ከ28ሺ እስከ 120 ብር ተከፈሉ በኋላ በየወሩ ከደሞዛቸው ወይም ወርሃዊ ገቢያቸው ላይ ገንዘብ እየተቆረጠ ለባንክ ገቢ ያደርጋሉ። በአሁኑ ሰዓትም አብዛኞቹ እድለኞች ከ100 ሺህ ብር በላይ የኮንዶሚኒየም ዕዳ መክፈላቸውን ይናገራሉ። በየወሩ ይህን እየከፈሉ በአማካይ ከ50 ሺህ ብር ያላነሰ ወጪ የሚጠይቀውን የቤት በርና መስኮት የመግጠምና ሌሎች የማጠናቀቂያ ስራዎችን በተደራቢነት ለመስራት አቅም የሌላቸው በርካቶች ናቸው። ቤቶቻቸው ተሰብረው የተወሰዱባቸው አብዛኞቹ ባለዕድሎችም እነኚህ ናቸው። የቤቶቻቸውን ግንባታ አጠናቀው ለሶስተኛ ወገን ያከራዩ የነበሩና ተከራይ የለቀቃቸው ቤቶችም መወሰዳቸውን ነዋሪዎች ይናገራሉ። የቤቶች ልማትና የመንግስት ኮንስትራክሽን ኤጀንሲ ስራ አስኪያጅ አቶ ኢሊ አብዱራሂም አሁን እየተሰበረ ያለው ፊኒሽንግ እኛ እኛ ግንባታ ያው ስታንዳርድ አለ። ኮንዶሚኒየም የሚተላለፍበት ሙሉ በሙሉ ቀለም ተቀብቶ አይደለም እኛ የምናስተላልፈው፣ ለኑሮ ምቾ አድርገን ቀሪም ባለቤቱ ራሱ ገንብቶ የሚያስተላልፍበት ይሄ ረጅም ጊዜ እየተሰራበት ያለና ሁሉም ሀረል ያሉ ኮንዶሚኒየሞች በዛ መልኩ ነው የተላለፉት። ሌላ ቦታም አዲስ አበባ ላይም እየተደረገ ባለው ስታንዳርድ መሰረት የፊኒሽንግ ስራውን ራሱ ባለቤትየው በሚፈልገው ምርጫ ቀለሙን በሚፈልገው የጂፕሰም ስራውን ከፈለገ በርም ራሱ አቅሙ በሚፈቅደው መሰረት ቤቶቹን እንዲያጠናቀቅ የማጠናቀቂያ ስራዎች ለባለቤቱ የሚተውበት ሁኔታ ነው ያለው። አንዳንዶቹ በአቅም ምክንያት ቤታቸውን ቶሎ አጠናቀው ያልገቡበት ሁኔታ ይኖራል። አንዳንዶቹ ደግሞ በግል ችግር ምክንያት በሕግ የተያዙ ኬዞች ከተዳርጋ የተያዙ ሊሆን ይችላል ይብን የሞቱ ግለሰቦችም እንዳሉ መረጃዎች አለ ነው። የኮንዶሚኒየም ባለቤቶችና የቤቶች ልማትና የመንግስት ኮንስትራክሽን ኤጀንሲ ድርጊቱን ለፖሊስ አሳውቀው ምላሹን እየተጠባበቁ መሆናቸውን ተናግረዋል። የክልሉ ፖሊስ በጉዳዩ ላይ ምላሻቸው እንዲሰጡን ያደረግነው ተደጋጋሚ ጥረት አልተሳካም። የሀረሪ ክልል በሀረሪ ብሔራዊ ሊግ ወይም ሀብሊ እና በኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ ጥምረት የሚተዳደር ሲሆን ክልሉ በርካታ ቅሬታዎች የሚቀርቡበት ነው። ሀብሊ ከወር በፊት የክልሉ ርዕሰ መስተዳደር የቀየረ ሲሆን ኦዴፓ ደግሞ የክልሉ ምክትል ርዕሰ መስተዳደር እና የፍትህና ጸጥታ ቢሮ ኃላፊን ጨምሮ ቁልፍ አመራሮችን ከሁለት ዓመት በፊት አሁን የክልሉ ነዋሪዎች እነኚህ የተቀየሩ አዳዲስ አመራሮች ለውጥ ያመጡ ከሆነ እየተጠባበቁ መሆናቸውን ይናገራሉ። አዲሱ የፍትህና ጸጥታ ቢሮ ኃላፊ አቶ አህመድ ይሱፍም አስተዳደራቸው በአጠቃላይ የክልሉ ነዋሪዎችን ቅሬታ እያጠና እንደሆነና በቅርቡ ተጨባጭ ስራዎችን ሰርተው ለውጥ እንደሚያመጡ፣ አሁን ግን ከአዲስነታቸው አንጻር ዝርዝር አስተያየት መስጠት እንደማይችሉ ተናግረዋል። ለአሜሪካ ድምጽ ሬዲዮ ለተጠናቀረው ዘገባ አዲስ ቸኮል ሀረር አዲስን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። በሀገሪቱ የተጀመረው ለውጥ እንዲሳካልና በተቀመጠለት አቅጣጫ እንዲሄድ ሁሉም የበኩሉን መወጣት እንዳለበት የተቃዋሚ ፓርቲ መሪዎች ይናገራሉ። ወደ ኋላ ለመቀልበስ መሞከር ግን ሀገሪቱን ወደ እርስ በርስ ጦርነት ሊያስገባ እንደሚችል አሳስበዋል። እስክንድር ፍሬው ዝርዝሩን ይዟል። በኢትዮጵያ እየተካሄደ ያለው የለውጥ እንቅስቃሴ ከፍተኛ ድጋፍ ቢያስገኝም እያጋጠሙ ያሉ ፈተናዎችም ግልጽ ናቸው። ሰሞኑን ከአሜሪካ ድምፅ ጋር ቃለምልልስ ያደረጉ አንጋፋ የተቃዋሚ ፓርቲ መሪዎች ፈተናዎቹ አሳሳቢ መሆናቸውን ተናግረዋል። በራሱ በገዢው ፓርቲ ኢህአዴግ ውስጥ ለውጡን ሙሉ በሙሉ ያልተቀበሉ ኃይሎች መኖራቸውና ባለፉት 27 ዓመታት የተከማቹ ችግሮች ደግሞ የእነዚህ ፈተናዎች ምንጭ መሆናቸውን አመልክተዋል። እነዚሁ የተቃዋሚ ፓርቲ መሪዎች እንደሚሉት በአገሪቱ እየታዩ ያሉት ግጭቶች፣ መፈናቀሎችና ሌሎችም ምክሎች የፈተናዎቹ መገለጫዎች ናቸው። በየትኛውም ሀገር በሚደረግ ለውጥ ፈተናዎች ማጋጠማቸው የተለመደ መሆኑን የሚያብራሩት የመድረክ ሊቀመንበር ዶክተር መረራ ጉዲና ናቸው። እናም በኢትዮጵያ እየተካሄደ ያለው ለውጥ በጥንቃቄ ሊመራ እንደሚገባው ያሳስባሉ። ሪፎርም እንግዲህ ዝም ብሎ ስለፈለክና አንዳንድ በበጎ ነገሮች ብቻ እያየ ሳይሆን በተለይም በስፋት ህዝቡን እያሳተፍ ከህዝቡ ጋርም የሚያሳምን ለውጥ እርምጃዎችን እየወሰድክ ካልሄድክ በስተቀር ለሁሉም ነገሮች ክፍት ነው። ለቅልበሳም ክፍት ነው፣ ለወደፊት ለመሄድም ክፍት ነው። ኢትዮጵያ እዛ መስቀለኛ መንገድ ላይ ናት ያለችው እና እኔ አደጋው ሁሉም የፖለቲካ ኃይሎች ህዋትን ጨምሮ ህዋትን የሚመሩ ባለስልጣናት ጨምሮ ሁሉም የፖለቲካ ኃይሎች ሰከን ብሎ ወደ አልተፈለገ አቅጣጫ ሀገሪቷ ከምትሄድ ወደ አልተፈለገ አደጋ ከምንሄድ ሁሉም የራሱን ቤት ስራ የነገቱ ኢትዮጵያ ለሁላችን ማስተና የምትሰጠው የምትችለው ዲሞክራቲክ ኢትዮጵያ ስለሆነች ዲሞክራቲክ ኢትዮጵያ የመፍጠሩ ሁኔታ በእርጋታ በሰከነ መንገድ የመሙራቱ ወሳኝ ነው። ስለዚህ አሁን ያለው መንግስት በግራም በቀኝም ወደፊትም ወደኋላ እየተጎተተ በዚህ መሃል የለውጥ ኃይሎቹ ደግሞ መናበብ የሚችሉበት ደረጃ አይደሉም። ለወደኋላ እንቀለብሳለም የሚሉት ኃይሎች አገሪቷን ወደ የእርስ በርስ ጦርነት እንደ አህያዋ ተረት እንዳይሆን መጠንቀቅ አለባቸው። ለእኛ ያልሆነ ሳር ነው ምናምን ብላ እንትን እንደሚትለው አይነት እንዳይሆን የተሳካ ለውጥ ለሁላችንም ያስፈልግናል። በሀገሪቱ እየተካሄደ ያለውን ለውጥ በተመለከተ በራሱ በኢህአደግ ውስጥ ተመሳሳይ አመለካከት አለመኖሩን የሚያብራሩት ደግሞ የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ ናቸው። ለውጥ መጥቷል። ለውጡ የመጣው በአንድ በኩል በህዝብ ትግል ነው። ሁለተኛ ደግሞ በኢህአዴግ ውስጥም ባሉ ይሄ ለውጥ ካልመጣ አጠቃላይ አገሪቱንም ድርጅቱንም ይዞ ይጠፋል ብለው የሚያስቡ ትንሽ ቀና አመለካከት ያላቸውና ወደፊት የሚያዩ ኢህአዴግ ውስጥ ያሉ ሰዎች ትግል ድምር ውጤትም ይሄ ለውጥ መጥቷል። ይሄ ለውጥ ለብዙ ሚሊዮኖች ተስፋ የሆነውን ያክል ብዙ በኢህአዴግ ውስጥ የነበሩ የማይገባቸውን ስልጣንና ሀብት ሲያገኙ የነበሩ ብዙ ኃይሎች አሉ። እነኚህ ኃይሎች በሙሉ ይሄን ለውጥ እንደው ሌላው ህዝብ እንደሚደግፈው በቀና መንፈስ ይደግፉታል ማለት አይደለም ሶ በኢህአዴግ ውስጥ በራሱ ትልቅ አንዛይቲ አለ። ትልቅ ፍርሃት አለ። ትልቅ ምን ሊመጣብን ነው፣ ስልጣናችን ልናጣ ነው፣ ከስልጣን ጋር የሚገኘውን ጥቅም ልናጣ ነው የሚሉ በጣም ብዙ ኃይሎች ያሉበት ነው። ይሄ ኢህአዴግ ውስጥ ይሄ ግጭትና አለመግባባት መኖር ምንም የሚያስገርም ነገር አይደለም። ግንባሩ መከፋፈሉንም ያሳያል። ኦብየስሊ፣ ምን ያህሉ የቱ ጋር ቆሟል፣ ምን ያህሉ የሚለውን ነገር አናውቅም። ስራችን የምናየው ከላይ ካሉት ከለውጥ አራማጆቹ ወደታች እየወረድክ ስትሄድ ለለውጡ ያለው ድጋፍ እየቀነሰ እየቀነሰ የሚሄድ በት አይነት ሁኔታ ነው ያለው። ይሄ ደግሞ አንደስታንድ በመንግስት መዋቅሮች ውስጥ የምታያቸው ነገሮች ናቸው። ይሄ ዴሞክራሲያዊ ለውጡ ተግባራዊ እንዳይሆን በየቦታው እንቅፋት የሚፈጥሩ ሰዎች አሉ። እኔ ብዙ አይገርመኝም። ይሄ በለውጥ ሂደት ላይ ይሄ ለውጥ ችግር ያመጣብናል ብለው የሚያስቡ ሰዎች መኖራቸው የሚገርም ነገር አይደለም። ኢህአዴግ ውስጥ በሰፊው እንዲህ አይነት ኃይሎች መኖራቸው የሚገርም ነገር አይደለም። እኔ በጣም አጽንኦት ሰተን መሄድ ያለብን አንደኛ እነኚህም ሰዎች ማወቅ ያለባቸው ይሄ ሪቨርስ የሚደረግ ነገር አይደለም። ቢኮዝ ሪቨርስ ማድረግ መቀልበስ፣ ለመቀልበስ መሞከር ማለት ቅድም ያልኩት የእርስ በርስ ጦርነት ውስጥ ይገባ እንደሆነ ነው እንጂ ይሄን ነገር ቀልብሶ በሰላም መኖር ይቻላል እዚህ አገር ውስጥ ብሎ ማሰብ አይቻልም። ሁላችንም በሰላም የምንኖርባት ሀገር እንድትመጣ ከፈለግን ይሄ ለውጡን ለማደናቀፍ የሚፈልጉ ኃይሎች አደብ እንዲገዙ ቢያንስ በፊት ሲግጡት የነበረው አይነት ነገር መጋጥ ባይችሉ በሰላም መኖር የሚችሉበት ከማህበረሰቡ ጋር እርቅ ተባብለው በሰላም መኖር የሚችሉበትን ኢንቫይሮመንት ለመፍጠር ከፍተኛ የሆነ ስሜት ያለበት ለውጥ ነው። ይህን ለውጥ ለየት የሚያደርገው እሱ ነው። እንደ በፊቱ ጥዬ የመጣሁትን ልቀጥቅጠው ልብላው የሚል አይነት ለውጥ አይደለም እየተካሄደ አትሊስት እርቅ እያደረግን እየተስማማን ባለው ላይ እየደመርን እንሄድ የሚል የለውጥ መንፈስ ነው። ይሄ እነሱንም የሚጠቅም እንጂ የሚጎዳ ነገር አይደለም እና በየቦታው ችግር ለመፍጠር ከመሞከር፣ በየቦታው ይህን ነገር ወደኋላ ለመጎተት እና ወደኋላ ለመመለስ ከመሞከር፣ በድሮ ፕሮፓጋንዳ ተገዝቶ አሁንም የውጭ ሀይሎች ናቸው እንጂ ያመጡብን ኖ እስካሁን ስንሄድበት የነበረው ጥሩ ነው ወይም ምናምን የሚል አይነት ቅዠት ውስጥ ዝም ብሎ ከመኖር አይንን ከፈታ አድርጎ ይቻገር። በእኛ እድሜ እንኳን ሶስተኛ እድል ነው ያጋጠማት። በ66 ለውጥ መጥቷል፣ አበላሽተናል። በ83 ለውጥ መጥቷል፣ ተበላሽቷል። ይሄ ማበላሸት በፍጹም አፎርድ አያደርግም ያገር። በፍጹም ስለዚህ ይሄንን እንዴት አድርገን በጋራ ወደ ተደላደለ እውነተኛ ዴሞክራሲያዊ ስርዓት እንውሰደው በሚለው ላይ መወያየቱ ነው ለሁሉ የሚበጀው። ራስን አንድ ቅርቃር ውስጥ አስገብቶ በአካባቢው ያለውን ሕዝብ የተበላው ተያዝኩ የሲጅ ሜንታሊቲ ውስጥ ከቶ የሚመጣ ጥሩ ነገር የለም። ጥሩ ነገር እናምጣ ካልን የሚሻለው ይሄ ቅድም ያልነውን አይነት የሰለጠነ ፖለቲካ የምናካሄድበትን ኤንቫይሮመንት እንፍጠር። ቁጭ ብለን እንነጋገር። ወንጀልና እንትን በደል የፈጸሙ ሰዎች ካሉ በሕግ የሚታየው በሕግ በእርቅ የሚታየው በእርቅና በይቅርታ የሚታዩበትን መንገድ እንትን ሄድ ወደኋላ ከማሰብ የበለጠ ወደፊት የምትፈጠረውን ዴሞክራሲያዊ አገር እንዴት አድርገን በጋራን መስርታት በሚል ትልቅ ኃላፊነት መንቀሳቀስ ከጀመርን እንወጥተዋል። ይሄ እነሱ ግን በያዙት እና ምንም ጥፋት አልጠፋም፣ የውጭ ሰዎች መጥተው ነው እንትን ያደረጉት የበለጠ ሰውን እል ውስጥ የበለጠ ብስጭት ውስጥ የሚቀጥና ይሄንን የይቅርታና የእርቅ መንፈስ የሚያበላሽ ነው ብለውና አይንክ እንደው በደንብ ቢያስቡበት ይሻላል። በለውጥ ጊዜ የሚፈጠሩ የተለመዱ ችግሮች መኖራቸውን ዶክተር ብርሃኑ አስታውሰዋል። ለውጡን የሚደግፉት ኃይሎች ውጤት በፍጥነት እንዲመጣ የመፈለጋቸው ነገር በአንድ በኩል ለውጡ ስጋት የሚያሳድርባቸው ያለፈው ስርዓት ተጠቃሚዎች የሚጋርጡት ፈተና ደግሞ በሌላ በኩል ለሂደቱ እንቅፋት ሊሆኑ እንደሚችሉ ነው ያብራሩት። ባለፉት 27 ዓመታት ሲከማቹ የቆዩ ችግሮችም እንደዚሁ እንቅፋት እንደሚፈጥሩ አስረድተዋል። ሌሎች ነጥቦችንም ዘርዝረዋል። ሁለቱም የተቃዋሚ ፓርቲ መሪዎች በአጽንኦት እንዳብራሩት የበለጠ አደጋ የሚፈጠረው ግን ለውጡ ወደኋላ ከተመለሰ ከተቀለበሰ ነው። እናም ወደፊት መሄድ እንጂ ወደ ኋላ መመለስ እንደማይቻል አሳስበዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ኢትዮጵያን ዲያስፖራ ትረስት ፈንድ በሚለው የእንግሊዝኛ መጠሪያ የሚታወቀው በውጭ ሀገሮች ነዋሪ ከሆኑ ኢትዮጵያውያን እና ትውልደ ኢትዮጵያውያን ለኢትዮጵያ ልማት መርጃ የሚውል ገንዘብ የሚያሰባስበው ባላደራ ቦርድ እስካሁን ያሰባሰበው ገንዘብ ከአንድ ሚሊዮን ዶላር መብለጡን ይፋ አድርጓል። አንድ ዶላር በቀን ሲሉ ጠቅላይ ሚኒስትር አብይ አህመድ ያቀረቡትን ጥሪ ተከትሎ የተዋቀረው ቡድን ለውጡን መሳካት ለውጥኑ መሳካት ያለውን ተስፋና አሉ ያሏቸውንም ፈተናዎች ጠቁመዋል። አሉላ ከበደ የአማካሪ ቦርዱ ሊቀመንበር ፕሮፌሰር አለማየሁ ገብረ ማርያምን አነጋግሯል። ፕሮፌሰር አለማየሁ ገብረ ማርያም በቅድሚያ እንኳን ለአውሮፓውያን አዲስ አመት ሁለት ሺ አስራ ዘጠኝ በሰላም አደረሰ። እንኳን አብሮ አደረሰን። አሉላ አንተንም የአሜሪካን ድምጽ የአማርኛ ፕሮግራምንም አመሰግናለሁ ስለጋበዛችሁኝ። በአዲሱ አመት አዜማ ፕሮፌሰር አለማየሁ በሁለት ቀን መቁጠሪያዎች የምንቆጥር ወደ ኢትዮጵያ ቀን መቆጠሪያ ስንመለስ ቀደም ብለን በመግቢያችን አስተዋውቀናል። ኢትዮጵያን ለመርዳት አንድ ዶላር በቀን በሚል በጠቅላይ ሚኒስትር አብይ አህመድ ጥሪ መሰረት የተቋቋመው ቡድናችሁ አንድ ትልቅ እርከን ላይ ደርሷል። መሰንበቻውን ሚሊዮን ዶላር አልፏል። እንደውም ዛሬ ማለዳ አንድ ሚሊዮን ሶስት መቶ ዘጠና ሶስት ሺ ሰባት መቶ ሰማኒያ አምስት ይላል መጨረሻ ያየሁት ቁጥር፣ እየገሰገሰ መሆኑን ያሳያል። ፈተናና እድሎቻችሁን አለፍ አለፍ እያልን እንመለከታለን እስኪ ይንገሩን አሁን ስላላችሁበት ሁኔታ ባጭሩ። እሺ አመሰግናለሁ። ሁለት አዲስ አመት ማክበራችን እኔ በጣም ደስ ይለኛል። ምክንያቱም በኢትዮጵያ ዘመን አቆጣጠር እድሜን በስምንት አመት እየቀነሱ ለማረብ ወጣት ያደርጎታል። አዎ እንግዲህ እንዳሁም አስደሳች የሆነ ሁኔታ ላይ ነው ያለ ነው። እንደምታስታውሰው የዛሬ ሁለት ሳምንት አምስት መቶ ሺ ብር ገና ማለፋችን ነበር እና ይህንን ሪፖርት ለጠቅላይ ሚኒስትራችን ክቡር ዶክተር አብይ አህመድ ባነበቡ ጊዜ ትንሽ ግሳጤ እና ቅሬታ አሰሙ። ይህን ምንድን ነው? አሜሪካ መጥቼ እንኳን ሀምሳ ሺህ ሰው ቸ መጥተው በጭብጨባ በሆያ ወዬ በደስታ ተቀብለውኝ ነበር፣ ግን አሁን ከዛ እንኳን ሶስት ሺ የማይሞላ ሰው አንድ ብር ሊለግሰኝ አልቻለም ብለው ተናገሩ። ሌላውም ደግሞ ዲያስፖራ ቁ አስር ጥያቄ ጠይቆ አንድ ብር እንኳን መስጠት አይችልም ብሎ ትንሽ የሞራል ተጽዕኖ አደረጉ። እና ህዝቡ ይሄ በጣም አነቃቃው። አንዳንዱም ትንሽ እንደ ሀፍረትም ተሰማው። ምናልባት አብዛኛው ልል እችላለሁ። ሌሎቻችን ደግሞ የመንፈስ ጥንካሬና የመንፈስ ማበረታቻ ስለሰጠን ሁለት ሳምንት በማይሞላ ጊዜ ውስጥ እንግዲህ አንድ ሚሊዮን ብር አገኘን ለማለት እችላለሁ። እና እንግዲህ ጠቅላይ ሚኒስትራችንን በጣም አመሰግናለሁ። እንደውም አሁን ስንጠራቸው ፈንድሬዘር ኢንቺፍ እያለ ነው። በእሳቸው ድጋፍ ነው ደስ ይቻሉ ዋናው የባላደራ ቦርዱ ገንዘብ አሰባሳቢ ኃይል ውስጥ ገብተዋል። እሳቸውም የሞራል ድጋፍ ነው የሚሰጡን እስካሁን ድረስ ያም ድጋፍ ሕዝቡን በዲያስፖራ በጣም ሊያነቃቃው ችሏል። ብዙ እኛ የሞከርነው ነገር ነበረ በሶሻል ሚዲያ እንደዚህ ማርኬቲንግ በማድረግ እና እሱ ብዙ ሊያንቀሳቅስልን አልቻለም። ግን በዲያስፖራው ምን ያህል ተቀባይነትና ተሰሚነት እንዳላቸው ነው ለእኛ ያረጋገጠልን። በምንም አይነት አንድ ሚሊዮን ብር በሁለት ሳምንት ውስጥ ልንሰበስብ አንችልም ነበር ግን ያ መልእክት በዲያስፖራው ሲያስተጋባ ብዙ ሰው ልቡን የነካው ይመስለኛል። ምክንያቱም ሁለት ሺ ስምንት መቶ አስራ ስምንት ገደማ ነበረ የዛሬ ሁለት ሳምንት፣ አሁን ከአስር ሺ ሰባት መቶ በላይ ነው ሰው የተሳተፈው። ስለዚህ ይሄ ስራ ቀላል ነው ብዬ አልገምቶም። አሁን ደግሞ እየገሰገሰ ስለሆነ ምናልባት በሚቀጥሉ ሁለት ሳምንት ውስጥ ወይም ሳያንስ ሁለት ሚሊዮን ልንደርስ እንችላለን። በዚህ ከቀጠለ ደግሞ እኛ ሁላችንም ተስፋ እንደምናደርገው በጥቂት ወራት ውስጥ በቂ ገንዘብ ሰብስበን ያሰምናቸውን ፕሮጀክቶች ለመጀመር እንችላለን የሚል ታላቅ ተስፋ አለን። በሆነ ወር መልካም። ይህ እንቅስቃሴያችሁ ብዙዎች ኪሳቸውን ከፈታ አድርገው ለሀገራቸው የሚረዱበትን ሁኔታ ያነቃቃውን ያህል፣ ቀደም ብሎ እንደ ጠቀሱ በተጨባጭ የሚሰሩ ስራዎችን ማየት ሲጀምሩ ይበልጥ ሰዎች የሚነቃቁ ለድጋፉም የሚዘጋጁ ይመስለኛል። ፕሮፌሰር አለማየሁ ከዚህ ቀደም ብዙ እርዳታ የተደረገባቸውን ገንዘብ ድጋፍ መዋጭ እንቅስቃሴዎችን ተመልክተናል። ከዚህ ቀደም ባልታየ መልኩ ግለሰቦች ያዋጡትን ገንዘብ መጠንና ስም አካባቢ ጭምር በማፕ ላይ መታየት በሚችል ደረጃ በግዛቶች በአገሮች ተከፋፍሎ ይታያል። እስኪ ስለ እሱ በመጠኑ ይግለጹልን። ልክ ነው እንግዲህ እኛ ከአሁኑም በፊት የተናገር ነው ምንድን ነው ምንሰራውን ነገር በሙሉ በግልጽና በተጠያቂነት ነው የምናደርገው፣ ብለናል። ገንዘብ እንዴት እንደምንሰበስብ፣ ማን እንደሰጠ፣ ማን እንዳልሰጠ ሁሉ ነገር እኛ ግልጽ መጽሐፍ ነን ብለን ስለምናምን ሰውም እንዲያይና ራሱም ደግሞ እንዲገነዘብ እኛ ብቻ የምናወራውን ሳይሆን ይሄ አናሊቲክስ የሚባለውን የተሰበሰበው መረጃ ተመልክቶ ከየት እንደመጣ ከአውሮፓ ስንት ተሰጠ ከአሜሪካ ከአሜሪካን ግዛቶች ውስጥ ማማን ነው የሰጠው የሚለውን ራሱ አይቶት እንዲገነዘብ ነው። ለምሳሌ ጠቅላይ ሚኒስትራችን አሜሪካ በመጡ ጊዜ ዋሽንግተን ዲሲ፣ በሚነሶታና በሎስ አንጀለስ ስሞታ ለማሰማት ሳይሆን ከዚህ የወጡት መዋጮዎች በመቶ ነው የሚቆጠሩት፣ አምስት መቶ ከአንድ ቦታ ስድስት መቶ ምናምን ነው። ይሄ እንግዲህ ዋሽንግተን ዲሲ ሀያ አምስት ሺህ ከወጣ ሎስ አንጀለስ አስር ሺህ ከወጣ ሚነሶታ ሀያ ሺህ ከወጣ ያ ሁሉ እሳቸውን መጥቶ ያየው ሰው አሁን ለምን ሸርተት እንዳለና ለምን እጁን ኪሱን እንዳልከፈተ ራሱን እንዲፈትሽና ህሊናውንም እንዲመለከት ለማለት ነው። በዛ ጊዜ ወጥቶ የታየው መንፈሳዊ ደስታና ጥንካሬ ለምንድን ነው አሁን የቀረው የሚለውን ጥያቄ ያነሳሳል። አንዳንድ ሰዎች ያን የነበር ገንዘብ መሰብሰብ፣ እሳቸው በመጡ ጊዜ ስሜታዊ በነበረበት ጊዜ ሰውን ማንቀሳቀስ፣ የመሳሰሉትን ነገር ማድረግ የነበረባት ይባላል። ግን ያ ደግሞ እንዳይደረግ በሀገሩ ህግ እንደሚታወቀው ከአሁን በፊት ሬኔሳንስ ዳም ለተባለው ገንዘብ ተሰብስቦ ህገ ወጥ በሆነ መንገድ የኢትዮጵያ ህዝብ ስድስት ሚሊዮን እንዲከፍል ተደርጓል፣ የዛሬ ሁለት ሶስት አመት። ስለዚህ ያለፈው መንግስት ያደረገውን ስህተት እኛ መድገም ስለማንፈልግ ይሄ ነገር ህጋዊ በሆነ መንገድ እና እያንዳንዷ በህግ የምትጠየቀውን ነገር ለማሟላት ግዴታ ስለነበረብን ነው እንጂ ገንዘብ መሰብሰቡ ተስኖን አልነበረም። ግን አሁን በጣም ደስ ይላል። ምክንያቱም የሰው መንፈስ ተነቃቅቷል፣ ወደፊት እየገፋ ነው። መልካም ተነቃቅቷል ብለዋል። የአዲስ አመቱን ስሜት ይዘን ነው የምንነጋገረውና ፕሮፌሰር አለማየሁ በአንድ በኩል የሚፈለገውን ያህል ገንዘብ ባለመሰብሰቡ ቀደም ብሎ በጠቅላይ ሚኒስትሩ ጭምር ቅሬታ የተነሳበትና ሌሎችን ያበረታታበትን ሁኔታ እንመለከታለን። በሌላ በኩል ደግሞ ተስፋ አለ። እስኪ እነኚህን ሁለት ጫፎች እናገናኝ። በሀገር ውስጥ ያሉ ሁኔታዎች ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን በመጡ ጊዜ የብዙዎችን ልቦና ምናልባትም ለመጀመሪያ ጊዜ በኢትዮጵያ ውስጥ የዲሞክራሲ ጅማሮ ታይቷል፣ ብርሃን ፈንጥቋል፣ ከነበሩብን ፈተናዎች እናልፋለን የሚል ተስፋ ይዞ ቀደም ብሎ እንደ ጠቀሱ በጎበኟቸው ከተሞች ውስጥ ቦታ እስኪጠብ ድረስ ከፍተኛ መጠን ያለው ሕዝብ ይወጣው ይችን ጠየቀች መጠነኛ ገንዘብ ለማዋጣት እንዴት ሳይችል ቀረ የሚለውን ጥያቄ እንዲያነሱ ያደርጋል። በሌላ በኩል ሀገር ውስጥ ግጭቶች በርክተዋል። ይሄ ምናልባትም በሰፊ ውይይታችን የፖለቲካውን ገጽታ እንመለከታለን። ለእርሶ ግን እንደ አዲስ ዓመት መግቢያ ወደፊትም ለምትሰሩት ስራ በተስፋ እንደተነሳሳ ሰው እንዴት ያዛምዷቸዋል? እነኝን የሁለት ጫፍ ጉዳዮች። በጣም ጥሩ ጥያቄ ነው። እዚህ ላይ ላሰምር ምትፈልገው አንድ ነገር አለ በኢትዮጵያ ታሪክ እኔ እንደማቀው አንድ የኢትዮጵያ መሪ የተባለ እንኳን የኢትዮጵያ መሪና እንደው ወረድ ያሉ ኦፊሻሎች እንኳን አሜሪካ መጥተው ለመከበርና እንደዚህ በሕዝብ ፍቅርና በሕዝብ ስሜት ታጅበው ሲወጡ ጠቅላይ ሚኒስትር ዶክተር አብይ አህመድ የመጀመሪያው ናቸው። በጣም በሚደነቅ አይነት የተደረገ ነገር ነው። ከዚህ ጋር የተያያዘው ጥያቄ እንዴት ነው፣ እንዴት አድርገን አሁን በአዲሱ ዓመት የምናስፋፋ ነው። እስካሁን እንግዲህ ይህን ፕሮጀክት ከጀመርን አምስት ወርም አልሞላንም። በአውሮፓ ኦገስት ዘጠኝ ነው የጀመርነው። ያንን ብዙ ነገር ተሰርቶ ገንዘብ መሰብሰብ የጀመርነው ኦክቶበር ሀያ ሁለት ነው በአውሮፓ አቆጣጠራ። ብዙም ደግሞ ዘመቻ ያደረግነው ይሄ በማህበራዊ ሚዲያ ወይም ሶሻል ሚዲያ በሚባለው ነበርና እንግዲህ እዛ ላይ ወጣቶች ናቸው ኮምፒውተር መጠቀም የሚችሉ ክሬዲት ካርድ የሚባለው መጠቀም የሚችሉ እና እንደዚህ አይነት ሰዎች ናቸው ሊሳተፉ የቻሉት። የነበረው የቀየር ነው ምንድን ነው እንደውም ዚህ ወር መጀመሪያ ታህሳስ መጀመሪያ ላይ ማለት ነው። በዋሽንግተን ዲሲ እኛ ከምክር ቤቱ አድቫይዘሪ ካውንስል ከሚባለው እየወጣን በየአካባቢው ለምሳሌ ዋሽንግተን ሄድን፣ ሰውን አስተምራል አነቃቅተናል። በአንድ ሁለት ቀን እንኳን በዛን ሰሞን ቅዳሜና እሑድ በሄድንበት ጊዜ ሀምሳ ስድስት ሺህ ብር በላይ ነበረ ህዝብ አነቃቅተን ልንሰበሰብ ይቻሉ። ስለዚህ ኮሚኒቲ ኢንጌጅመንት የሚል ከህዝቡ ጋር እየሄድን እየተዋየን ስለ ፕሮጀክቶቹ ምን እንደሆኑ ይሄ ነገር ምን እንደሆነ ስሬቱና ወደፊት ደግሞ ምን ሊያደርገን እንደሚችል ኢትዮጵያን ከውጭ ሀገር እርዳታ እንዲያላቀቃትና የኢትዮጵያን ህዝብ እጣ ፋንታ ዲያስፖራው እንዲረከብ በባለቤትነት ይዞ ሁለተኛ፣ ከልመና እንድንወጣ ይህንን ወደፊት ቪዥኑ ወይም ህይወቱ፣ ይሄንን ነው የምንፈልገው። ፕሮፌሰር አለማየሁ የኢትዮጵያን መጪ ጊዜ እድልና ፈተናዎች ካሉበት ካሊፎርኒያም ቢሆን በምስል የሚታይ ሰፊ ቃለ ምልልስ በቅርቡ እናደርጋለን። የአዲስ አመት ዋዜማ መልእክቶንም ቡድናቸው እየሰራ ያለውን የደረሰበትን አስመልክቶ ለሰጡን ማብራሪያ ለጊዜው አመሰግናለሁ። በድጋሚ መልካም አዲስ አመት። እኔም አመሰግናለሁ። ያው በሁለት አመት ስለምንጠቀም እንግዲህ ከአሁን በኋላ ጠቅሰኝ። ያው እድሜ ሀያ ዘጠኝ አመት ነው። እግዚአብሔር ይስጥልኝ ፕሮፌሰር አለማየሁ መልካም ቀን። መልካም ቀን። See if you try No hell below us Above us only sky ተከታዩ ዘገባችን እናልፋለን። ስፖርት የሰላም የአብሮነት፣ የወዳጅነት ማሳያ ነው፣ የፖለቲካ ማራመጃ አይደለም ሲሉ የአማራ ክልል የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማኝ አስረስ ያገለጹል። አስቴር ምስጋናው ከባህር ዳር ተከታዩን ዘገባ አልካለች በተደጋጋሚ በደጋፊዎች መካከል በተፈጠረ ጸብ በአማራና በትግራይ ክልል የእግር ኳስ ክለቦች መካከል የሚደረግን ጨዋታ ከህዳር 2010 ጀምሮ በየሜዳቸው እንዲደረግ ተወስኖ መቆየቱ ይታወሳል ይላሉ የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማሀኛ ስረስ ዛሬ በሰጡት ጋዜጣዊ መግለጫ ይህ ውሳኔ ታዲያ የሁለቱም ቡድኖችም ሆነ ደጋፊዎች ያገኙት የነበረውን ገቢ ከማሳጣቱ ባለፈ የስፖርት ቤተሰቡንም እንዳይዝናና አድርጎት ቆይቷል። ከዚያን ጊዜ ጀምሮ የኢትዮጵያ እግር ኳስ ፌዴሬሽን ከሁለቱ ክልሎች የስፖርት ኮሚሽኖች እና ከተለያዩ የህብረተሰብ ክፍሎች ጋር በመሆን ሰፊ የህዝብ ለህዝብ ውይይት ሲያደርግ ቆይቷል። አሁን ስምምነት ላይ በመድረሱ የፋሲል ከነማ ቡድን በቅርቡ ወደ መቀሌ በመሄድ ጨዋታ ያካሂዳል ብለዋል። በየተለያዩ ግጭቶች እየተከሰቱ ስላስቸገረ ይህንን የውድድሩን የሚመራው የኢትዮጵያ እግር ኳስ ፌዴሬሽን ክልሎች፣ ክለቦቹ ከአካባቢያቸው ወጠው በገለልተኛ ሜዳ ጨዋታዎችን እንዲያደርጉ ሲደረግ ነበር። ወደ ነበረበት ሁኔታ እንዴት መመለስ ይቻላል የሚል የአማራ ብሔራዊ ክልላዊ መንግስት የስፖርት ኮሚሽን፣ እንደዚሁም የትግራይ ብሔራዊ ክልላዊ መንግስት የስፖርት ኮሚሽን፣ የሚመለከታቸው አካላት፣ የክለብ አመራሮች፣ የክለብ ደጋፊዎች፣ ማህበረሰቡ ብዙ ውይይቶች ተደርገው መተማመን ላይ ተደርሷል። እነዚህ ቡድኖች በየአካባቢያቸው በወጣላቸው መርሃ ግብር መሰረት ጨዋታቸውን ያደርጋሉ ማለት ነው። ይህንን ለማድረግም ሙሉ የሆነ ዝግጅት አድርገናል። የጸጥታ ችግር አይፈጠርም። የትግራይ ክልል ውስጥ ያሉ ክለቦች ወደ አማራ ክልል ሲመጡ ማህበረሰቡ እንደተለመደው በክብር ይቀበላቸዋል፣ ያስተናግዳቸዋል፣ ጸጥታውን ይጠብቃል። ጨዋታዎች ሁሉ በአጠቃላይ በሰላም ይጠናቀቃሉ ማለት ነው። የእኛ ክለቦችም ወደ ትግራይ ክልል ሲሄዱ በተመሳሳይ ሁኔታ ጨዋታቸውን በአግባቡ በሰላም ጨርሰው ይመለሳሉ የሚል ተስፋ ነው ያለን። ይሄም በትግራይ ክልል በኩል ተረጋግጧል ማለት ነው። ስለዚህ ከሚ እንግዲህ የእኛ ክለብ ሰሞኑን ወደ ትግራይ ወደ መቀሌ ይሄዳል ፋሲል ከነማ እንደዚሁ ደግሞ ከዛ ቀጥሎ ሽሬ እንደስላሴ የእግር ኳስ ቡድን ወደ አማራ ክልል ይመጣል ሲመጡ ዝግጅቶች አድርገናል። እንቀበላቸዋለን። አቶ አሰማኝ እንደሚሉት ስፖርት ለሰላም፣ ለፍቅር ለአብሮነትና ለወዳጅነት የሚደረግ ጨዋታ እንጂ የፖለቲካ ማራመጃ ባለመሆኑ በስፖርት ሜዳ ላይ ደጋፊዎች ምንም አይነት የፖለቲካ አጀንዳ ይዘው መግባት የለባቸውም ብለዋል። ብዙ ጊዜ በደጋፊዎች መካከል ጸብ የሚፈጠረው በዳኞች ውሳኔ መሆኑን ከደጋፊዎች ጋር በነበረው ውይይት እንደተገለጸ ጠቁመው አሁንም ቢሆን ዳኛ ፍጹም ሊሆን አይችልም እና ጥፋተኛ የሆነ ዳኛ በወጣለት የስፖርት ሕግ ስለሚቀጣ ማንኛውንም ውሳኔ በጸጋ መቀበል ይገባል ብለዋል። የዳኝነት ውሳኔ ፍጹም ሊሆን አይችልም። ዳኝነት እንደሚታወቀው ሕጎች ያሉት አስራ ሰባት ሕጎች እነዛን ሕጎች እኛ እንደ ተራ ግለሰብ ላናውቃቸው እንችላለን። ዳኛው ያውቃቸዋል። ጨዋታ በሚያጫውትበት ጊዜ እነዛን አስራ ሰባት ህጎች ይተገብራል። እንደገና ደግሞ ዳኛ ሰውም ስለሆነ ሊሳሳት ይችል ይሆናል፣ ወይም ደግሞ እኛ የማይመስልን አይነት ውሳኔ ወስኖ ሊሆን ይችላል። ያንን እሱ ሲወስን ወደ ግጭት ሳይሆን መግባት ያለብን ዳኞች የሚጠየቁበት ህግና አሰራር አለው ራሱ ስፖርቱ የስፖርት የእግር ኳስ ፌዴሬሽኑ ህግና አሰራር ዳኞች የሚጠይቁበት የዳኞች ሪፖርት የሚወጣበት የሚታይበት፣ የሚገመግበት ቦታ አለ። ያንን ጨዋታ ለሚያስተባብረው ለዋናው አካል እንተውና እኛ እርስ በርሳችን ግን ኳሱን አይተን ተዝናንተን ነው መለያየት ያለብን። በተመሳሳይ ስሁል ሽሬ ከባህር ዳር ከነማ ጋር በባህር ዳር ከተማ በቅርቡ በሚያደርገው ጨዋታ የባህር ዳር ከተማ ነዋሪዎች የተለመደ እንግዳ ተቀባይነታቸውን አሳዩ ሲሉ ጥሪ አስተላልፈዋል። ባህር ዳር ህዝብ፣ የባህር ዳር ወጣት እንደተለመደው ስፖርት ነው የምንጫወተው። ስፖርት ደግሞ ሁሉንም ሰላም የሚያደርግ የሚያስተቃቅፍ፣ የሚያስተባብር እንጂ የሚያጣላ፣ የሚያጋጭ፣ የፖለቲካ መቀስቀሻ የሚሆን አይደለም። ስፖርት ከፖለቲካ ነፃ መሆን አለበት። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን ለዘገባው እናመሰግናለን። አድማጮች ጋቢና ቪኦኤ በቅርቡ በአዲስ ፕሮግራም በአዲስ ቅንብር ለእናንተ ለወጣቶች የሚሆኑ ፕሮግራሞችን ይዞ ይመለሳል። እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው ጽዮን ግርማንን ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያበሩ ነበር። ጉዟችሁ የሰመረ ይሁን እያልን በመሀሪ ብራዘርስ በተከታዩ ሙዚቃ እንሰናበታችኋለን። መልካም ምሽት በነገ

What is You to now. It's over good. not I've heard all the But she's on